ለጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው። የዛሬው የጥያቄው መልስ ዝግጅት ሁለት እንግዶችን ጋብዘዋል። እንደወትረው ሁሉ በኢትዮጵያ ወቅታዊ ሁኔታ በአስቸኳይ ጊዜ አዋጁ በፖለቲካው ምህዳርና ሌሎችም ተዛማጅ ጉዳዮች ላይ ከእናንተ ከአድማጮች ለደረሱ ጥያቄዎች ነው መልስ የሚሰጡት። በኢትዮጵያ የለት ተዕለት ህይወት ውስጥ ንቁ ተሳትፎ ያላቸው ወጣቶች ናቸው ትለናለች ትዝታ ብላቸው፣ የፕሮግራሙ አዘጋጅ። እንግዶቹ ራሳቸውን ያስተዋውቁና ጥያቄዎቻችሁና ፍልሶቻችሁን እንመለከታለን። ለመንደርደሪያ ያህልን ማንነታችሁን ላስተዋውቅ ለአድማጮቻችን። መጀመሪያ በፈቃዱ ኃይሉ፣ ከዞን ዘጠኝ ጦማሪያን መስራች አንዱና ገጣሚም ደራሲም ነህ። ችልድረን ኦፍ ዴር ፓረንትስ የሚል ርዕስ ያለው ልብወለድ መጽሐፍም ደርሰሃል። በዚህም ለአፍሪቃ ሊትሬቸር ወይም የስነ ጽሁፍ ሽልማት አሸናፊነት በቅተሃል። በኋላም እንግዲህ እንደሚታወቀው እንደ ኤሮፓ አቆጣጠር በሚያዚያ ወር 2014 ዓ ም በጸረ ሽብር ሕግ ከሌሎች ባልደረቦች ጋር ተከሰ ታስረሃል። ግንቦት ሰባትም ጋር በመተባበር ነበር የተወነጀላችሁት። የሆነ ሆኖ የዛሬ አመት ገደማ በ20 ዶላር ዋስ በመክፈል ተለቃሃል። አሁንም ቢሆን ክሱ እልባት አላገኘም አይደለም? በፈቃዱ ልክ ነው ልክ ነው። እሺ፣ እንደው ለማስተዋወቅ ያህል ነው። አብረሃ ደስታ በጣም ነው የማመሰግንህ። የተቃዋሚው አረና ትግራይ ስራ አስፈጻሚ ኮሚቴ አባል ነ በኢትዮጵያ መንግሥት የሚፈጸም ጭቆናን አጥብቀህ በመቃወም የምትታወቅ የቀድሞ የመቀሌ ዩኒቨርሲቲ የፍልስፍና ትምህርት መምህር ነበርክ። ጮክ ብለ ግፍን በመቃወምም ከሌሎች የተቃዋሚ ፓርቲ አባላት ሀብታሙ አያሌው፣ የሺዋስ አሰፋ፣ ዳንኤል ሽበሺ ጋር ድፍን ሁለት ዓመት የታሰርክ ነበርክ። አንተም እንዲሁ ከግንቦት ሰባት ሊቀመንበር አቶ አንዳርጋቸው ጽጌ በኢትዮጵያ ጸጥታ ኃይሎች ከየመን መጠለፍ ጋር የተገጣጠመ ነበር የእናንተ ስርዓት። አሁን አንተ ተፈታሃል። አሁንም ቢሆን የእናንተም ፍርድ እልባት አላገኘም አይደለም እንዴ አሁን ልክ ነው። እና እንግዲህ ሁለታችሁም ገና ወጣቶች ናችሁ፣ ግን በዚህ በወጣት እድሜያችሁ እንደ ቀድሞ የኢትዮጵያ ወጣቶች እንደ ኤውሮፓ አቆጣጠር በስልሳዎቹ ውስጥ እንደነበሩት ለፍትህና ለእኩልነት ለዛ ለዚህ ሳትሉ የምትታገሉ ናችሁ። በዚህ አጋጣሚ ነው የጠራዋችሁና እንድትቀርቡ የፈለግኩት እንደው መጀመሪያ ወደ አድማጮቻችን ጥያቄ ከማለፋችን በፊት የራሳችሁን አመለካከት ብትገልጹልኝ። እንዲህ አይነቱን መስዋዕትነት ለመክፈል ለምን አስፈለገ? በፍቃዱ። እንግዲህ መስዋዕትነቱ የመጣው ራሱ በዕጣ ፈንታ ይመስለኛል እዚህ ሀገር እየተፈጠር ነው ወይም ተወልደን የተገኘ ነው አጋጣሚ እንደሆነ ሁላ ማለት ነው። ወደ ወጥመዱ ዘለን አይደለም የገባ ነው። ነገር ግን ያለው ነባራዊ ሁኔታ አለ፣ የፖለቲካው ሁኔታ እና እኛ ደግሞ እዚህ ነው የምንኖረው የራሳችንንም ዕጣ ፈንታ Ich habe mich nicht መሳተፍ እንፈልጋለን። ያ ህገ መንግስታዊ መብታችን ቢሆንም በተግባር ግን የተፈቀደ አይነት ነገር ባለመሆኑ እንግዲህ ከጉልቤዎቹ ጋር ፊት ለፊት እንላተማለን ማለት ነው። ያ የፈጠረው ነገር ወይም የወለደው ነገር ነው መስዋዕትነቱ የሚመጣው። እሺ፣ አመሰግናለሁ አብርሃ ደስታ። መስዋዕት መክፈል ያስፈለገው የሰው ልጅ የተፈጠረው ለነጻነት ነው። በነጻነት መኖር አለበት። ስለዚህ አሁን ያለው ስርዓት ደግሞ ጭቆና አለ። ጭቆናውን ማስወገድ አለብን። ነጻ ሳይሆን ሀሳባችንን ለመግለጽ በሰላም ለመኖር። ስለዚህ አሁን ያለው ያው የሰው የበላይነት ነው ያለው፣ ሰው ሰውን ሲገዛ ነው ያለው። ስለዚህ ይህን የሰው የበላይነት በሕግ የበላይነት ለመተካት ልጆቻችንም ወላጆቻችንም በሰላም እንዲኖሩ ለማድረግ የግድ መስዋዕት መክፈል ያስፈልጋል። ስለዚህ ለራሳችን ስንል ለነፃነታችን ስንል ነው መስዋዕት እየከፈልን ያለ ነው። በጣም አመሰግናለሁ። በጣም ብዙ ጊዜ ሳልወስድ ወደ አድማጮች ጥያቄ ልለፍ። የመጀመሪያው ጥያቄ የምወስደው ወቅታዊ ሁኔታ ስለሆነ ሆነ አቶ ዳኛቸው ተፈሪ ከካናዳ በኢሜይል በላኩልን ነው። ምን ይላሉ አቶ ዳኛቸው? እንደሚታወቀው በመላው ኢትዮጵያ የአስቸኳይ ጊዜ አዋጅ ታውጆ ህዝቡ በገፍ እየተያዘ ወደ እስር ቤት እየታጎረ እንደሆነ እየሰማን ነው። እናም የአስቸኳይ ጊዜ አዋጁ የትግራይ ክልልን ያካትታል? አያካትትም? ካላካተተ ስለምን ይመስሎታል? ካካተተስ የታሰረ ሰው ተቃዋሚ ያለው ወይ? በአዋጁ ምክንያት በክልሉ ታሰረ የሚባል ዜና ሰምቼ ስለማላውቅ ነው ይላሉ። እስቲ ይሄን መልሱልኝ እና ወደ ቀጣዮቹ ጥያቄዎች እንሄድ። አብረሃ ያው የአስቸኳይ ጊዜ አዋጁ አጠቃላይ በሀገሪቷ ሙሉ ነው። ስለዚህ ትግራይ የሚያጠቃልላል። ነገር ግን ስፔስፊክ የሆኑ ነገሮች አሁን አመጽ ያለባቸው ቦታዎች፣ ከፍተኛ የሕዝብ ተቃውሞ የሚነሳባቸው ቦታዎች ላይ ትንሽ ጠንከር ይላል እንጂ በትግራይ በተለያዩ አካባቢዎች ድንገተኛ ፍተሻ ይደረጋል፣ ሰው ይታሰራል። ለምሳሌ የእኛ አባል አቶ ዘካርያስ ታስረዋል። ስለዚህ ብዙ ሰዎች የታሰሩ አሉ። ነገር ግን በትግራይ አካባቢ ተቃውሞ ይህን ያህል አመጽ ስለሌለ የኦሮሚያን ያህል የአማራ ክልል ያህል ትኩረት አልተሰጠውም። በፍቃዱ፣ እዚህ ላይ የምታክለው አለ እንዴ? አዋጁ በተደነገገው መሰረት ትግራይንም እንደሚያካልል ነው የማውቀው ይሄ የአስቸኳይ ጊዜ አዋጁ ግን ዝርዝሩ ላይ አብርሃ ከተናገረው ውጭ መጀመሪያ የለኝ። አድማጮች በድምጻቸው ደግሞ ካስቀመጡልን አንዱን ጥያቄ ላሰማቸ። ሰላም የቮይስ ኦፍ አሜሪካ ታዳሚዎች እንደምን አላችሁ? ይኔ ጥያቄ አሁን ለአቶ አብርሃም ደስታ። አቶ አብርሃም ደስታ፣ ለኢትዮጵያዊነትህ ምንም ጥርጥር የሌለው ያስመሰከርክና ወደፊትም የምትቀጥልበት ጀግና መሆንህን እናውቃለን። ሆኖም ግን አሁን ወያኔ ያለውን ችግር እኔ መዘርዘር አያስፈልገኝም፣ የታወቀ ነው ነው አጣብቂኝ ውስጥ ገብቶ ወደ ላፋፍ ላይ ቆሞ ሊወርቅ እየተንገዳገደ ነው። በሌላ በኩል ደግሞ የትግራይን ህዝብ ስም በመጠቀም ብዙ ነገር ዘርፏል፣ ብዙ ሰው ነፍስ ጠፍቷል፣ ብዙ ሰው ታስሯል። እና በአሁኑ ሰዓት በዚህ አጣብቂኝ ጊዜ እያለ እሱ አሁን የማምለጫውን ጊዜ ባይሳካለት፣ የማምለጫውን ሁኔታ እያሰበ ነው። እና ወደ ውጭ ሀገር ብዙም ገንዘብ ሳካ አውጥቶ ስለነበረ ወደዚያ ጥሎት ሊሄድ ነው በተለይ የትግራይን ህዝብ፣ ከጎንደር፣ ከጎጃም፣ ከወሎ፣ ከቅርብ ካሉት እንደው ከኤርትራ ጋር ደም አጋብቶት ከመሄድ በፊት የትግራይ ህዝብ ይህንን አውቆ ምን ማድረግ አለበት? እናንተስ ምን እንዲደረግ ጥረት ታደርጋላችሁ? የውሃ ላይ ኩበት አድርጎት ሊሄድ ነው። የትግራይ ህዝብ እንዳይሰማ ተደርጎ ታፍኖ ችግሩን ሳይሰማ ነው ያለው። እና የትግራይ ህዝብ በወያኔ ላይ መነሳት የለበትም ወይ? ምን ታስባላችሁ? የኔ ጥያቄ አመሰግናለሁ። እንግዲህ አቶ አብረሃ ሊወድቅ እየተንገዳገደ ነው የሚለው አመለካከት የአድማጫችን እና የአድማጫችን ብቻ ነው። ይሄንን አስረግጠን ወደ መልሱ እንለፍ። አቶ አብርሀ ያው ኢህአዴግ ሊወድቅ እየተንገዳገደ ነው በሚለውን እስማማለሁ። ልክ ነው። አሁን ብዙ ችግሮች ሰርተዋል፣ ብዙ ወንጀሎች ፈጽመዋል። እውነት ነው። ነገር ግን ስርዓት ከትግራይ ህዝብ ጋር ምንም የሚያገናኘው ነገር የለም። በትግራይ ህዝብ ስም እየነገደ ብዙ ነገር መስራት የታወቀ ሆኖ ማለት ነው። ስለዚህ የትግራይ ህዝብ እንደ ህዝብ መታየት ነው ያለበት፣ እንደ ህወሀት አይደለም፣ እንደ ገዢ አይደለም። ስለዚህ ህወሀት ለፈጸመው ጥፋት ህዝብ ተጠያቂ የሚሆኑበት እድል አይኖሩም። አሁን ምን መደረግ አለበት ለሚለው ያው ይህን ግንዛቤ መፍጠር ነው። የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ በስቃይ የሚኖር ነው። ከድሮ ጀምሮ ህወሀት ጫካ እያለም እየተገደለ የመጣ ነው። ስለዚህ የትግራይ ህዝብ ህወሀት ከሚፈጽመው ወንጀል ጋር ግንኙነት ያለው አይደለም። ህወሀት ለፈጸመው ወንጀል ህወሀት ነው የሚወጣው ብዬ ነው የማስበው። ነገር ግን አሁን ስለ ጥፋት ስለ ወንጀል ስናወራ ህወሀት ሊወድቅ ተንገዳገደ እንጂ አልወደቀም። ስለዚህ አሁን ማድረግ ያለብን ስለ መጪው ጊዜ ነው። ከህወሀት በኋላ ከኢህአዴግ በኋላ ምን መሆን አለበት? እንዴት አብረን መኖር አለብን? እንዴት ህዝብ ከህዝብ ጋር ተፋቃቅሮ ተቻችሎ እንዴት መኖር ይችላል? የኢትዮጵያን አንድነት እንዴት ማስቀጠል እንችላለን? በሚለው ላይ ነው መነጋገር ያለብን አሁን ህወሀት ወንጀል ሰርተዋልና እንደዚህ ሊሆን ነው እንደዚህ ልናርዝግ ነው ካልን ባለ ጠመንጃ ነው፣ የታጠቀ ድርጅት ነው። ስለዚህ ፈቃደኛም ላይሆን ይችላል፣ እንደዚህ ለይተን ኢላማ የምናደርገው ከሆነ ከስልጣንም ላይወርድ ይችላል። ወይም ደግሞ አለመቻል እንኳ ባይችል ኢትዮጵያን ሊያበላሽ ይችላል። የህዝቦችን አንድነት፣ የሀገርን አንድነት ማፈራረስ ይችላል። ስለዚህ አሁን ማድረግ ያለብን ብለን የምናስበው እኛ ለውጥ ፈላጊ የኢትዮጵያ ህዝብ የትግራይን ህዝብ ጨምሮ ማለት ነው አደራጅተን ለተቃውሞ አነሳስተን ኢህአዴግ በሰላማዊ መንገድ ስልጣን የሚያስረክቡበትን መንገድ ማመቻቸትና የኢህአዴግም መጪው ጊዜ ያው ስኪር ማድረግ እነሱም የማይጎዱበት ስልጣናቸው ግን ለህዝብ የሚያስረክቡበት ሁኔታ መፍጠር አለብን። ያው ህወሀት እንደዚህ ነው እንደዚህ ሰርተዋል፣ እንደዚህ መሆን አለበት እያልን ከቀጠልን ግን ያው ህወሀት የስልጣን በስልጣን የመቆየት እድሉ እንኳን አነስተኛ ቢሆን ብዙ ነገር ማበላሸት ነው። ሀገራችንም ሊያሳጣን ይችላል። በህዝብ መካከልም ግጭት ሊኖር ይችላል አሁን እየተነሳ ካለው ተቃውሞ አንጻር። ስለዚህ የትግራይ ህዝብ ማድረግ ያለበት ተደራጅቶ ህወሀትን ተቃውሞ እንደ ሌላው ህዝብ ስልጣኑን በሰላማዊ መንገድ የሚያስረክብበት መንገድ ነው ማመቻቸት ያለበት። እንግዲህ ከሰሞኑ እንዳየ ነው ኢትዮጵያ ውስጥ ወጣቶቹ በኦሮሚያ፣ እንዲሁም በጎንደር በአማራ ክልል በአንዳንድ ቦታም የተካሄደውን አዲስ አበባ ብናይ ወጣቶቹ በሰላም እጃቸውን አጣጥፈው የጠየቁበት ነው። አሁን ኢትዮጵያ ውስጥ እንዲሁም በአስቸኳይ ጊዜ አዋጁ ምክንያት መጻፍ፣ መናገር፣ መሰብሰብ የተከለከለበት ድፍንፍን ያለበት ሁኔታ ነው ያለው። እናንተ ሁለታችሁ ሶሻል ሚዲያ ላይ በመጻፍና ወጣቶችን በማነቃ መላቃት እንዲሁም የኢትዮጵያን ጉዳዮች በማንሳት ነው የምትታወቁት እና አሁን አብረሃ ያለውን እንዴት ነው አሁን ካለበት ሁኔታ የኢትዮጵያን ሕዝብ፣ የኢትዮጵያን ወጣቶች፣ የኢትዮጵያን ማህበረሰብ ወደ አንድ እርከን ማስተላለፍ የምንችለው? በእኔ እምነት የጨቆይ ጊዜ አዋጁ በህወሓት ለሚመራው መንግስት የማገገሚያ ጊዜ ነው ወይም ደግሞ እቃ መልሶ በሁለት እግሩ ሚዛኑን ጠብቆ ለመቆሚያ የወሰደው እርምጃ ነው። ስለዚህ አንዳንዶቹ በጣም መሰረታዊ መብቶች ናቸው የመናገር እና ይህንን ኢንተርቪው የመስጠት ጀምሮ አዲስ ዘመን ላይ በቅርቡ ወጣትም ላይ እንደዚህ አይነት ነገር ተጽፋ ለቪኦኤ መስጠት ልክ አሁን ኢሳትና ኦኤምኤን እንደተከለከሉ ሁሉ ለቪዮኤ መስጠት የሚያሳስር ነገር ሆኗል። ግን መሰረታዊ መብቶች ላይ አንዳንድ ጊዜ የምንወስዳቸው ሪስኮች ይኖራሉ። በቃ ይህን ሪስክ ወስደዋለው ብሎ ግዴታ ሊታገሉለት የሚገባ ማለት ነው። በቃ ይሄንኛውን ማሳለፍ የማልሰጡ መፍትሄ ነው የምንለው ማለት ነው። መናገር ቤዚክ ነው። አልበለዚያ ሁሉንም ነገር አሳልፈን እንሰጣለን ብዬ ነው የማስበው። ስለዚህ መናገር ዘልይ ትንሽ የምናደርገው ነገር ስለሆነ በዛ መንገድ ነው አሁን ካለንበት ጨለማ መውጣት የሚቻለው ብዬ ነው የማስበው። በመሰረቱ በኦሮሚያና አማራ አካባቢ የነበሩት ህዝባዊ ተቃውሞዎች በሙሉ የአፈና የወለዳቸው ተቃውሞዎች ነበሩ እና ወደ መጨረሻ ላይ ትንሽ ወደ አመፅ አድገዋል። ይህ የሆነው ለምንድን ነው? መጀመሪያውንም የአደባባይ ተቃውሞም አያስፈልግም ነበረ። አሰራር ስለሌለ የህዝባዊ ጥያቄዎች የሚመለሱበት ከእንደገና አማራጭ ድምጾች የሚስተናገሩበት ፓርላማም ሚዲያም ሲቪል ሶሳይቲም ስለሌለ በእነዚያ ምክንያት የገነፈሉ ናቸው። ስለዚህ የአስቸኳይ ጊዜ አዋጅ የሚያቆም ናቸው ናቸው ብዬ አላምንም። ለተወሰነ ጊዜ እንዳልኩት ለገዢው ቡድን የመረጋጊያ እና የመቆሚያ ከዛ ደግሞ ህጋዊ ተጠያቂነትን ከላዩ ላይ የማውረጃ እድል ይሰጠዋል። ነገር ግን ከምርጫ ዘጠና ሰባት በኋላ በመጡ አስፋኝ ህጎች በህግ ስም የሚሰሩ አሰራሮች ያፈኑት ህዝብ ፈንድቶ የወጣ ድምፅ ነው የአሁኑ ተቃውሞ። ስለዚህ ምናልባት ጊዜያዊ መዋዠቅ ቢኖርም እንኳን ዝምታ ወይም ጸጥታ ቢኖርም እንኳን ሰላም አይኖርም። ስለዚህ መልሶ ይፈነዳል። ምንም እንኳን ብዙዎቻችን ደንግጠለ ጊዜ አተገፈግም ቢመስልም፣ ዞሮ ዞሮ አጎንብሰን የምናሳልፍ የማንችላቸው መሰረታዊ መብቶች አሉ። ስድስት ወር ሙሉ መታፈን አይቻልም እና አንዳንድ በመሰረተ ልማት ተቋማት አካባቢ ማለፍ ከአስራ ሁለት ሰዓት እስከ አስራ ሁለት ሰዓት ይላል። አሁን ያ ማለት እኮ ለምሳሌ ድልድይ፣ መሰረተ ልማት በድልድይ ላይ ወደ ቤቴ ሲሄድ ልያዝ እችላለሁ ማለት ነው በማንኛውም ሁኔታ። ስለዚህ ከዚህም ውጭ ደግሞ በተሞክሯችን የምናውቀው ማለት ነው ገዥው ፓርቲ ከፈለገ አንድ ተቃዋሚውን ለማሰር ከፈለገ ሰበብ ነው እንጂ የሚፈልገው ለማሰር ህግ ሲያጣቀስ አይተናናቅም። ኦፍኮርስ አንድ ካሰረው በኋላ በየትኛው አንቀጽ የሚከሰሰው የሚባል አባባል ይመጣል። አሁን ሰሞኑን የታሰሩት ወዳጆቻችንን መመልከት ይቻላል። ለምሳሌ ብሌን መስፍን ሰማንታ ፓወር እንድትፈታ ስትወተውትላት የነበረች ሴት ነች። የሰማያዊ ፓርቲ አባልም ነበረች። አሁን እሷ ላይ ፖሊስ ቀጠሮ እየጠየቀባት ነበር። አስር ሺህ ብር ዋስ ተፈቅዶላት ነበረ። እሱን አስከልክሏል ይግባኝ ብሎ ነገር ግን ዛሬ ፍርድ ቤት የማቅረብ ግዴታ የለብንም በአስቸኳይ አዋጁ መሰረት የሚል አዲስ አቤቱታ ፖሊስ ይዞ መጥቷል። ከታሰረች ከአስር ቀን በኋላ ወይም እንደዚህ ገደማ ማለት ነው። ስለዚህ ኢትዮጵያን ለባህሪያዊ ሁኔታ በቅጡ ለሚረዳ ሰው አንድ ተቃዋሚ የሆነ ሰው ወይም ደግሞ መንግስት ላይ የራሱ ትችት ወይም የራሱ ተቃውሞ ያለው ሰው የሚታሰረው የሆነ ጊዜ አደጋ ሆኗል ብሎ በሚታሰብበት ጊዜ ነው እንጂ የሆነ ህግ ስለተላለፈ አይደለም። የአስቸኳይ ጊዜ አዋጁ ባልነበረበትም ጊዜ ኢትዮጵያ በተመሳሳይ ሁኔታ ውስጥ ነበር የነበረችው ብዬ ነው። ምክንያቱም ፍርድ ቤት የማይቀርቡ ሰዎች አሉ። ኦፍኮርስ ስማቸው የሚታወቁ ሰዎች በቀላሉ ፍርድ ቤት ይቀርቡ ይሆናል። ግን ስማቸው የማይታወቁ ፍርድ ቤት ሳይቀርቡ የተለያዩ ቅጣቶች ተቀጥተው ጦር ላይ ተወስደው የተለያዩ ማሰልጠኛ ጣቢያዎች ተወስደው የሚፈቱ ሰዎች ነበሩ። ለምሳሌ አዲስ አበባ ውስጥ የኦሮሞ ፕሮቴስት በሚባለው የተጠራው ሰልፍ ጊዜ አንደኛ ተከሳሽ የነበረው ልጅ አግኝቻለሁ። አንድ ሺህ አንድ መቶ ሰባ ስድስት ሰዎች አዋሽ ሰባት የሚባለው ቦታ ኃይለኛ ወታደራዊ ቅጣት ተቀ ከተው እንደተመለሱ ነግሮኛል። ክስ የተመሰረተባቸው ጥቂት ሰዎች ናቸው፣ በዋስ ወጥተዋል። አሁን በአስቸኳይ ጊዜ አዋጁ ወቅት የሚያዙ ሰዎች ይወሰድባቸዋል ተብሎ የተነገረውን አይነት እርምጃ ነው የተወሰደባቸው። አመሰግናለሁ። ለእናንተ ጥያቄዎችን እንዲልኩልን ማሳሰቢያ ስናስተላልፍ ለአድማጮች በብዛት የመጡት ከማንነት ጥያቄ ጋራ የተያዙ ጥያቄዎች ናቸው፣ የወቅቱ ጥያቄዎች ናቸው። ኢትዮጵያ ውስጥም የተካሄደው ተቃውሞ ከዚሁ ከማንነት ጋር የተያያዘ ነው ለማለት ይቻላል። በርካታ በወልቃይ ቴማን ነው የሚል ጥያቄ መጥቶልናል። በቁጫ ያለው ስንት አመት በፊት ጀምሮ የቁጫ ማህበረሰብ ህገ መንግስቱ የሚጠይቀውን መስፈርት አሟልቶ እስካሁን መብቶ አልተከበረለትም የሚል ጥያቄ ከሐዋሳ አድማጫችን ተልኮልናል። እንዲሁም በአዲስ አበባ ዙሪያ ያሉ ከተሞች ማስተር ፕላን የሚባለው እና ባለፈው ህዳር ጀምሮ የኦሮሞ ወጣቶችን ተቃውሞ የቀሰቀሰው ይሄ የማንነት ጥያቄ ነው። በዛ ዙሪያ ጥያቄዎች መጥተውልናል። በሌላ በኩል እንዲ ቀደም ሲል የጠቀስኳቸው አቶ ዳኛቸው ተፈሪ የሚባሉ አማራ ክልል ተወስደው ወደ ትግራይ የተካለሉ ብዙ ሌሎች ቦታዎች እንዳሉ ጠቅሰው ገልጸውልናል። እነኚህን ጉዳዮች ብትመለከቱ፣ አብርሃ በተለይ አንድ ጥያቄ መጥቷል። በሱ መንደርደሪያ እንጀምርና ከዚያ ወደ በፍቃዱ እንሄዳለን። አመሰግናለሁ። የአማርኛው ክፍል አዘጋጆች፣ በርሄ ጸጋ ይባላለሁ፣ ከአውስትራሊያ ነው። መጀመሪያ ለአብርሃ ደስታ ልታቀርቡልኝ የምፈልገውን ጥያቄ፣ አብርሃ ደስታ፣ የትግራይ መስተዳደር በወልቃይት ጠገደ ማህበረሰብ ላይ የሚያሳድረው ተጽዕኖ እና የሚያደርገው ግፍ በምን መልኩ መለከተዋል? እሱስ ለስልጣን ቢበቃ የወልቃይት ጠገዴ ማህበረሰብ ከየትኛው አካል ነው ብሎ ይመድባል? አማራ ወይስ ትግሬ? አመሰግናለሁ። ሌላ ጥያቄ አለ ላሰማችሁ። ከአማራ ክልል ተወስደው ወደ ትግራይ ክልል የተካለሉ ወረዳዎች የወልቃይት ጠገዴና ጠለምት ነዋሪዎች የአማራ ማንነት ጥያቄ አንስተው ማንነታችን አማራ ስለሆነ ወደ አማራ ክልል መመለስ እንፈልጋለን ያሉት አቤቱታ ማሰማታቸው ይታወቃል። ነገር ግን መንግስት የዛን ሁሉ ህዝብ ጥያቄ በአግባቡ ከመመለስ ይልቅ የአንዳንድ ጸረ ሰላም ኃይሎችና ትምከተኞች ሁከት መፍጠር ነው እያለ የቻለውን እየገደለ ቀሪውን እስር ቤት እያጎረ ይገኛል። እናም በእናንተ አመለካከት ይሄ እንዴት ሊፈታ ይችላል ይላሉ። በአብርሃን ጀምር እና አጠቃላይ የማንነት ጥያቄዎችን በተመለከተ እናንተ ለመላ ኢትዮጵያ የምትታገሉ ለሰላም፣ ለእኩልነት የምትታገሉ ወጣቶች ናችሁ እና እስቲ ከአብርሃን ጀምር። ይሄ ጥያቄ በተደጋጋሚ የተጠየቀ ነው፣ ግን አጠር ባለ መልኩ አሁን በአጠቃላይ በኢህአደግ መስፈርት አንድ መወስደው ነገር አለ። ሁለተኛ እኛ ብንሆን ወይም ደግሞ የእኛ ማራጭ ሀሳብ ወይም ኢህአዴግ ቢቀየር እንዴት ነው የሚፈታው የሚለው ነው። እኔ ለምሳሌ ኢህአዴግ የወልቃይትን ህዝብ በድለዋል፣ እስማማለሁ። ተጨቆነዋል፣ እስማማለሁ። ምክንያቱም ህወሀት በትግራይ ሙሉ ህዝብ ገድለዋል ጨቁነዋል፣ ማስተዳደር አይችልም፣ ብዙ ነገር አበላሽተዋል። በወልቃይት በሁመራ አካባቢ የተፈጸመው በደል በአድዋም ተፈጽመዋል፣ በሐውዜን ተፈጽመዋል፣ በአድግራት ተፈጽመዋል። ስለዚህ እዚህ ላይ ጥያቄ የለም። ህወሓት የህዝብ ጥያቄ ከመመለስ ህዝብን እንደሚያንቋሽሽ፣ ህዝብን እንደሚበድል እናውቃለን፣ በራሳችን ላይ የሚደርስ ስለሆነ ስለዚህ የወልቃይት ህዝብ በደል ደርሶበታል ጥያቄም አንስተዋል። ጥያቄው ደግሞ ተገቢ ነው። በትግራይ ክልል በጣም የሚበደል ከሆነ ወደ አማራ ክልል እንፈልጋለን ብሎ ማለቱ ተገቢ ሊሆን ይችላል። ነገር ግን ምንድን ነው ማድረግ ያለብን? እንደዚህ አይነት ጥያቄ ሲጠየቅ ከአንድ ክልል ወደ ሌላ ክልል ነው እየተጠየቀ ያለው። ስለዚህ መርህ መሰረት አድርገን ነው መፍታት ያለብን። መርህ ስል ለምሳሌ ጥያቄ ሲነሳ በወልቃይት ምን ማለት እንችላለን? መስፈርቱ በኢህአደግ ህገ መንግስት መሰረት ብሄር ወይም ቋንቋ መሰረት ያደረገ ነው፣ የህዝብ ፍላጎት መሰረት ያደረገ ነው፣ ሌላ ሌላ መስፈርቶች አለው። ስለዚህ በዚህ መንገድ ስህተት አለው ወይ ወይም ደግሞ እንዲህ ብናደርገው በመላው ሀገሪቱ እንዲህ ይሆናል የሚል አይነት መልስ ነው መስጠት ያለብን። ግን በቀጥታ ጥያቄው ለመመለስ ያህል ግን ለምሳሌ ከአማራ ክልል ወደ ትግራይ ክልል የተወሰዱ መሬቶች አሉ፣ የሚለው ጥያቄ ስህተት አለበት፣ መሰረታዊ ስህተት። ምክንያቱም አማራ ክልል የሚባል የተፈጠረው በኢህአዴግ ጊዜ ነው። ከኢህአዴግ ከሀያ አምስት ዓመት በፊት አማራ ክልል የሚባል አልነበረም፣ ትግራይ ክልልም የሚባል አልነበረም። አሁን የተወሰነ ክፍል ሀገሮች ነበሩ። እነዚህ ክፍል ሀገር የነበሩ ቋንቋ መሰረት ተደርገው የተከልሉ አልነበሩ። በጌምድር ክፍለ ሀገር ነበረ። ወሎ ክፍለ ሀገር ነበረ። ትግራይ ክፍለ ሀገር ነበረ እና በአጼዎቹ ጊዜ ለራሳቸው በሚመች መልኩ ከልለው ክፍለ ሀገር ብለው ነበር። አሁን ኢህአዴግ ሲመጣ ደግሞ በቋንቋ መሰረት አደረጋለሁ ብሎ በቋንቋ ከፋፍሎ እንዳለ ሀገሪቱን ሙሉ እንደ አዲስ አረንጅ አድርጎ ክልሎችን ሰርተዋል። ስለዚህ በጌምድር ክፍለ ሀገር የነበረ ለምሳሌ ግማሹ ወደ ትግራይ ክልል፣ ግማሹ ደግሞ ወደ አማራ ክልል አድርጎ ሰርቶታል። ወሎ ክፍለ ሀገር የነበረ እንደዚሁ ግማሽ ወደ አማራ ክልል ግማሽ ደግሞ ወደ አፋር ክልል። ትግሬ ክፍለ ሀገር የነበረ ግማሽ ወደ ትግራይ ክልል ግማሽ ደግሞ ወደ አፋር ክልል አድርጎታል። ስለዚህ እንዳለ ነው የቀያየረው ክልል ወይም አከላለል ነው የመጣው። ስለዚህ ከዚህ ወደዚህ ተወሰደ ካልል ኦሮሚያ የሚባል ክልልም ሊኖረን አይችልም ማለት ነው። ወይም ደግሞ ቤንሻንጉል ወይም አፋርም የለንም ማለት ነው። የተወሰነ አምስት ወረዳዎች ከትግሬ ክፍለ ሀገር ከድሮ ትግሬ ክፍለ ሀገር ወደ አፋር ክልል የተካለሉ አሉ። ስለዚህ አሁን ትግራይ ክልል መጥቶ የኔ የነበሩ ናቸው ማለት አይችልም የትግራይ ክፍለ ሀገር የነበሩ እንጂ የትግራይ ክልል ወረዳዎች አይደሉም ስለዚህ አጠቃላይ መርፉ መሰረት አድርገን ምን እያልን ነው የድሮ ክፍለ ሀገር ይሻለናል እያልን ነው ወይስ አሁን የኢህአዴግ ቋንቋ መሰረት ያደረገ አይደለም እያለን ነው እና ግልጽ መሆን አለበት ለሌላውም ለሌላ አካባቢም ችግሩ ለመፍታት እንዲመቸን ማለት ነው ስለዚህ አሁን የወልቃይት ድሮ በጌምድር ክፍለ ሀገር ስለነበረ በጌምድር ደግሞ አማራ ስለሆነ የአማራ መሬት ነው ካልን አንቦም ድሮ በሽዋ ክፍለ ሀገር ስለነበረ አሁን ወደ ሽዋ ክፍለ ሀገር መመለስ አለበት ወደ አማራ መመለስ አለበት ማለት ልንል ነው ማለት ነው። ስለዚህ አጠቃላይ ሀገሪቷን አከላለል እንደገና ሊቀይረው የሚችለው ስለዚህ በዚህ መንገድ ችግር ይፈጠራል። አጠቃላይ ለሀገሪቷን ሙሉ ሊያሰራ የሚችል መርህ ነው ፈልገው ይህ መርህ ደግሞ ይጣሳል ማለት ነው። እኛ ብንሆን ግን ይህን ችግር እንዴት እንፈተዋለን የሚለው ነው። በመጀመሪያ የክልል የሚባል መሬት አይኖረንም። መሬት የሀገር ወይም ደግሞ የግለሰብ ነው። የአማራ መሬት ወይም የትግራይ መሬት የሚባል አይኖረንም። ችግሩን ወደ አማራ እንፈልጋለን ወይም ወደ ትግራይ እንፈልጋለን የሚል ህዝብ ሲነሳ መጀመሪያ ጥናት ይደረጋል። ተቋማት ወይም ነጻ ሰዎች፣ ነጻ ተቋማት ጥናት ያደርጉት ያደርጋሉ ወዴት ቢካለሉ የበለጠ ህዝቡ ሰርቪስ ያገኛል፣ አገልግሎት ያገኛል። ወዴት ቢካለል የበለጠ ተጠቃሚ ይሆናል የሚለውን ይጠናል። የሀገር ሽማግሌዎች የዛ አካባቢ ተወላጆች ይኖራሉ። እነሱን በማማከር ወዴት እንደሚሻል ይወሰናል። በመጨረሻ ሻሎ ይወስናል። ከዛ የህዝቡን ውሳኔ እንቀበላለን ማለት ነው። አብረሃ እዚህ ላይ ላቋርጥህና ለውይይትም እንዲመቸን፣ ቋንቋን መሰረት ያደረገ ፌዴራሊዝምን የሚቃወሙ ድርጅቶች የሚሉት እንዳውም፣ በግለሰብ መብት ላይ የተመረኮዘ ህገ መንግስት ቢኖረን ቅድማ አንተ እንዳልከው መሬት የግለሰብም ሊሆን ይችላል፣ የመንግስትም ሊሆን ይችላል እንደ ሁኔታው ከሌሎች ሀገሮች ተጠንቶም እንዳግባቡ ሊሆን ይችላል። ባለበት ቦታ እያንዳንዱ ህዝብ አሁን ለምሳሌ የወልቃይት ህዝብ በትግራይ ክልል ውስጥ ስለሆንኩኝ ልጆችን አማርኛ ላስተምር አልቻልኩም፣ ባህሌን ላስተላልፍ አልቻልኩም ነው ያለው ጥያቄ። የቁጫም ህዝብ እንደዚህ ነው የሚለው፣ የኮንሶም ህዝብ እንደዚህ ነው የሚለው። ኦሮሚያ ደግሞ ሊወሰድብኝ ነው በዛ በአዲስ አበባ ዙሪያ ያለው ባህሌ ያካበትኩት ለአመታት ነው የሚለው ቋንቋን መሰረት ያደረገ አከላለል ቢቀርና የእያንዳንዱ ግለሰብ የሚከበርበት ሁኔታ በህገ መንግስቱ ጎልቶ ቢወጣ ኢትዮጵያ ውስጥ ሰላምና ዲሞክራሲ ሊሰፍን ይችላል የሚሉ አሉ። በፍቃድ ውስጥ እዚህ ላይ አስተያየትን ስጠኝ። በመሰረቱ የማን ነው ወልቃየት የማን ነው ወይም እንደዚህ አይነት የሚሉትን ጥያቄዎች በግለሰብ ደረጃም እኔ ራሴን በጸሐፊ ነው የምወስደው። የፖለቲካን የፖለቲካ ዲሲሽን ሰጪ አይደለም ግን የፖለቲካ ፓርቲ አባልም ቢሆን በግል ደረጃ ሊወስነው ነው የሚችለው ብዬ አላስብም። በመጀመሪያ ደረጃ መመለስ ያለበት ይህንን ጥያቄ ህዝቡ ጥያቄውም የሚመጣው ከህዝቡ ነው። ስለዚህ ህዝቡ የትኛውን መንገድ ነው የሚመርጠው ለሚለው እድል ሊሰጠው ይገባል። ኢትዮጵያ ውስጥ እየተደረገ ያለው ተቃራኒው ነው። ለምሳሌ ይህንን ጥያቄ የሚያነሱ የኮሚቴ አባላት ይታሰራሉ። በወልቃይትም ሆኗል፣ በሌሎቹም አካባቢ እየሆነ ያለ ነገር። ያንን ሀሳብ ደግፈው ወይም እያቀነቀኑ የሚወጡ ሰልፈኞች በኃይል ይበተናሉ። በዚህ ሂደት ውስጥ ሰዎች ይገደላሉ፣ በብዛት ይታሰራሉ እና ጥያቄ ለመፍታት ቀርቶ ለማስተናገድ እንኳን ራሱ መጠየቅ እንኳን የሚቻል የፖለቲካ ምህዳር የለም። ያ ነው ትልቁ ችግር። አትሊስት ህዝቦች ጥያቄያቸውን እንዲያነሱና መልስ አሰጣጡ ስርዓት ላይም እንዲሳቱት ማለትም ራሱን እንዴት ነው መልስ እንዲሰጣቸው የሚፈለጉት ለምሳሌ ያክል በሪፈረንደም ነው ወይ የሚለውን ዴሞግራፊካሊ በሀያ አምስት ዓመት ውስጥ በገዢ ቡድን የተሰራ ሴራ አለ ስለዚህ በሪፈረንደም አያዋጣልም የሚሉ ከሆነም የፖለቲካ ዲሲሽን በምን አይነት መልኩ ይፈልጋሉ? ፍርድ ቤት ሊወስዱት ይችላሉ ወይ የሚሉት ነገሮች የሚጠሩት ህዝቡ ጥያቄውን በነጻነት እንዲያነሳና መልሱም እንዴት ማግኘት እንደሚፈልግ ሊጠየቅ ይገባዋል። ያ እድል አልተሰጠውም ነው ትልቁ ችግር ማለት ነው። ስለዚህ እኔ በመሰረቱ ለሊበራል አይዲያዎች በጣም አደላለሁ። ኢንዲቪጁዋሊስት ነኝ። ስለዚህ ግለሰባዊ የሆነ መሰረት ያለው ህገ መንግስት ቢኖረ ኖሮ አብዛኛዎቹ ጥያቄዎች የማንነት ጥያቄዎች እንዲሆኑ ኢኮኖሚካል መሰረት ስለሚኖራቸው ምክንያቱም በማንነት ላይ ተመስርቶ የሚደረጉ የኢኮኖሚ በደሎችም ስለሚኖሩ በነዛም ምክንያት ስለሆነ ምክንያቱም ብዙዎቹ ተቃውሞዎች ካየናቸው አያቆሙ ማንነት ላይ አንዳንድ ጊዜ እንትኔኔ ነው እንትኔኔ አይደለም የሚሉ ንብረት ላይ ያተኮሩ ተቃውሞዎችንም እንሰማለን። ስለዚህ በአሁኑ ሁኔታ እንደዛ አይነት ህገ መንግስት ቢኖረን የህግ የበላይነት ያለባት ሀገር ስላልሆነች né? ለህዝቡ ወይም ለግለሰቦች ስብስቡ እድል ስለማይሰጠው ከመጀመሪያው ጥያቄውንም ማንሳት አይቻልም። ሁነኛ መርስን ማግኘት አይቻልም። መጀመሪያ ነጻነት ይቀድማል ነው አባባል። እሺ፣ አመሰግናለሁ። አብርሃ፣ የምትጨምረዋን ገብጋቢ ነገር ከሌለ ሁለት አንኳር ጥያቄዎች አሉኝ። ወጣቶችን የተመለከተና እዛ ላልፍ እችላለሁ። ትንሽ ጨምር። እሺ፣ እዚህ ላይ የማንነት ጥያቄዎች የሚነሱ እነዚህ መነሻቸው በኢትዮጵያ በአሁን የኢህአዴግ ህገ መንግስት መሰረት መብት ለቡድን ስለተሰጠ ነው። የቡድን መብት ነው ቅድሚያ የሚሰጠው። ስለዚህ የሆነ መብት ለማግኘት የሆነ ጥቅም ለማግኘት ሰው የግድ በማንነት ወይም በቡድን መጠየቅ አለበት፣ ምክንያቱም በግለሰብ ደረጃ መብት ስለማያገኝ ማለት ነው። መሬት ለማግኘት የግድ በብሔር ወይም በብሔረሰብ መደራጀት አለበት። ስለዚህ በእነዚህ ምክንያቶች ነው የማንነት ጥያቄ የሌላ ጥያቄ እየተነሱ ያሉ። ስለዚህ የማንነት ጥያቄ በዚህ የነጻነት ጥያቄ ነው። ስለዚህ ሰው እንደ ግለሰብ ነፃ ከሆነ በማንነቱ ምክንያት ካልተጎዳ፣ አድሎ ካልደረሰበት፣ ወይም አላስፈላጊ ጥቅም ካላገኘ እነዚህ የማንነት ጥያቄዎች አይነሱም ነበር። ስለዚህ መሰረታዊ ነገር እነዚህ ጥያቄዎች መወገድ የሚችሉ ነጻነትን በመፍቀድ ነው። ሁሉም ሰዎች እኩልን በእኩል አይን በማየት ነጻ ሁነው ሀሳባቸውን፣ መብታቸውን እንዲጠይቁ በመፍቀድ ነው። እነዚህ ጥያቄዎች ማስቀረት የሚቻለው። አመሰግናለሁ። በጣም ብዙ ጊዜ ኖሮን እዚህ ላይ ብንወያይ ደስ ይለኛል። ወደ አልኩት አንገብጋቢ ጥያቄ ሊሄድ አቶ ሳተናው አሊ፣ ብዙውን ጊዜ የጥያቄው መልስ ፕሮግራማችን ተሳታፊ ናቸው። አንዱን ጥያቄ ወስድላችኋለሁ። በአሁኑ ወቅት ስደት ለኢትዮጵያውያን ወጣ ወጣቶች መደበኛ ስራ እየሆነ ነው። ይህም የሆነበት መሰረታዊ ምክንያት ሀገሪቱ ለዜጎች ምቹ እንዳትሆን ስለተደረገ ነው ይላሉ። በሀገሩ ለመማር ለመስራት የጎሳ አስተሳሰብ ጠባብነት በሽታ ሰፍኗል። ያሞኖ ግን ስራ ለማግኘት የጎሳ ድርጅት አባል መሆን ያስፈልጋል። ወጣቱ በህዝብ ላይ በሀገር ላይ የሚደርሰውን ግፍ፣ ግድያ፣ አፈና ስለሚያዩ የድርጅት አባል የሆኑትም ወደ ስደት እየነጎዱ ነው ይላሉ። እኛ ሰሞኑን የምንዘግብ በት አሁን ለምሳሌ በጅቡቲ በኩል ወደ የመን የተሰደዱ በሺዎች የሚቆጠሩ ከዚህ ከኦሮሚያ ተቃውሞ በኋላ ይመስለኛል። በርካታ ሴቶች ቁጥር አልጠቅስም፣ ምክንያቱም እንዳላሳንስም እንዳላበዛም። በሺዎች የሚቆጠሩ ግን በተለይ ሴቶች የሚደፈሩበት የሚሰወሩበት ሁኔታ ነው ያለው። ኢትዮጵያ ሰላምና መረጋጋት አለ ይባላል። ወጣቶቿ ይጎርፋሉ ለምን? በፍቃዱ እንዴትስ ማቆም ይቻላል? እንግዲህ ምንጩን ማድረግ ነው ለዚህ የሚያስፈልገው። የስደት ጉዳይ ቁጥር መጥቀስም የሚያስፈልገው አይመስለኝም። እኔ እራሱ ከአብሮ አደግ ጓደኞች ውስጥ አብዛኞቹ ተሰደዋል። ያልተሰደዱትን መሰደድ ይፈልጋሉ እና በሀገራችን፣ የተማረውም ያልተማረውም አለው የሚባለውም የሌለውም ሁሉም ነው እየተሰደደ ያለው ያውም ሞትን እየተጋፈጠ ማለት ነው። አንዳንዴ በሊቢያ በረሃ፣ አንዳንዴ በውቅያኖሶች። ይህ ሁሉ እየሆነ ያለው ኦፍኮርስ አብዛኛው ስደት ከኢትዮጵያ ኢኮኖሚያዊ ነው፣ ወይም ቢያንስ ሰዎቹ የተሻለ ኑሮ ላግኝ ብዬ ነው ብለው ይሄዳሉ እና ስለዚህ የተሻለ ኑሮ ሀገሪቷ መስጠት አልቻለችም ማለት ነው። ስለዚህ ይህ እኔ የፖለቲካ ስርአቱ ውጤት ነው ብዬ ነው የማስበው። የኢኮኖሚ ስደት በጣም እየጨመረ ነው። በሀያ አምስት አመቱ እንኳን ብንለካው እየጨመረ እየጨመረ ነው የመጣው። ሴቶቻችን በአረብ ሀገር እስከ ሴተኛ አዳሪነት ስራ ከተሻለ ደግሞ የቤት ሰራተኝነት ስራ ለመስራት ነው የሚሰደዱት። ሌሎችም ወንዶቹ ራሱ በሌብነት እስከሚታወቁ ድረስ ሳውዲ አረቢያ ውስጥ ነው እየሆነ ያለው ማለት ነው እና ምንጩ የሚመስለኝ የፖለቲካ ስርአቱ ነው። መንግስታችን ሊገመገም ከሚገባበት ትልቁ ቁም ነገር ውስጥ አንዱ የስራ እድል ነው። የስራ እድሎች እኔ እንደውም ቅድም በአጋጣሚ የበፊት የሆነ አጋጣሚ እያነሳው ነበር እና እንደተመረቁ አካባቢ ከጓደኞቼ ጋር አንድ የህብረት ስራ ማህበር አቋቁሜ ነበር እና የዛን ጊዜ ጥልፍልፍ ዋስ እንሰጣለን የሚሉበት ጊዜ ነበረ። ጥልፍልፍ ዋስ ማለት እንግዲህ የተወሰነች ትንሽ የራሳቸው እያዋጡና የማህበሩ አባላት ሌሎቹ በተሰበሰበው መሰረት መንግስት እርስ በርስ ዋስ እየሆኑ የማህበሩ አባላት የአዲስ ቁጠባና ባንክ ያበድራቸዋል። አቶ አርከበ ደጋግሞ ሲናገሩት የነበረ ነገር ነው። የበፊት ያንን እድል ለመጠቀም ስንሞክር ግን በጣም ብዙ እንቅፋት ገጥሞናል እና በኋላ ላይ እንደውም ያወቅነው የሆነ ሊግ አባል ባለመሆናችን ምክንያት ነው እና በቀጥታ ቋንቋ አልተነገረንም ነበር እና እኛ ስለማናውቀው ለሚመለከተው ሁሉ የሚል ደብዳቤ ይዛችሁኑ ነበር የሚሉን። ቼክ ነው የምናመጣው አላወቅንም ነበር በወቅቱ። በኋላ ላይ ስንጠይቅ የገባን ነገር ወይ የሆነ ነገር አባል መሆን አለብን ያንዱ ሊግ ማለት ነው እና ያ ልጅ ይጽፍልናል። ስለዚህ ያንን ራሱ ይዝን ስራ ፍጠሩ የሚባሉትን ስራ ለመፍጠር እየሞከርን ነገር ግን ለዛች መነሻ የሚጠቅም ትንሽ ገንዘብ ለማግኘት እንኳን የፓርቲ አፊሌሽን ያስፈልገን ነበር ማለት ነው እና ሁኔታዎቹ በዛ መንገድ በጣም የተወሳሰቡ ናቸው። እሺ አመሰግናለሁ። አንድ የመጨረሻ ጥያቄ ያለችኝ ለአብርሃ ደስታ ነው። የአውሮፓ ህብረት ኢዩ በኢትዮጵያ ውስጥ ከመቶ ሺህ በላይ ስደተኞችን ለማስፈር አምስት መቶ ሚሊዮን ዩሮ መንግስት ከጀርመን መንግስት ተቀብሏል ይላሉ እኛ አድማጫችን ይህም ስደተኞችን ኢትዮጵያ ውስጥ ለማስፈር ታስቦ ነው። ስደተኞቹ ከየመን፣ ከኢራቅ፣ ከሶሪያ፣ ከኬንያ፣ ከሱዳን፣ ከኡጋንዳ፣ ከሶማሊያ፣ ከጅቡቲ እሳቸው መረጃ አላቸው መሰለኝ መሆናቸው በስምምነቱ ተጠቅሷል ይላሉ። ይህ ኢትዮጵያ ውስጥ የሚመሰረተው የኢንዱስትሪ መንደር ለሀገራችን ያለው ፋይዳ ምንድነው? እኔ ይላሉ ሀገራችንን ለማዳከም ይመስለኛል። እናንተ ስትመለከቱት ይሄ ፕሮጀክት ኢትዮጵያን ይጎዳል ወይስ ይጠቅ መጀመሪያ ስለዚህ መረጃ የለኝም። ነገር ግን በተሰጠው ነገር የኢትዮጵያ መንግስት አንድ የውጭ ምንዛሪ የሚያገኝበት መንገድ አለው እንደዚህ ስደተኞች ያሉ እንደዚህ እያደረኩ ነው እና ገንዘብ እርዳታም ወዘተ ወዘተ ይላል። ስለዚህ አንድ ገንዘብ ለማግኘት የውጭ ምንዛሬ ለማግኘት ሊጠቀምበት ይችላል ብዬ አስባለሁ። ነገር ግን የገንዘብ ስለገባ የፈለገ ገንዘብ ቢገባ ለሕዝብ በሚጠቅም መልኩ ለልማት በሚጠቅም መልኩ ሊውል የሚችለው ሕዝብን የሚወክል ለሕዝብ የሚቆረቋር መንግስት ሲኖር ነው። አሁን እንኳንም ከውጭ የመጣ ገንዘብ ራሳቸው ድሮ በተለያየ ምክንያት በተለያየ መንገድ ያገኙትን የምትገንዘብ እንኳን ለግላቸው እያዋሉ በየውጭ ሀገር ቤት የሚሰሩበት ምክንያት ሁኔታ ነው ያለው የሚመጣው ገንዘብ በአሁኑ ሰዓት የህወሀት ባለስልጣናት ለህዝብ ጥቅም ወይም ለሀገር ጥቅም ያውሉታል ብዬ አላስብም ለግላቸው የሚሰሩና በተለያየ አድሎ እየፈጸሙ ህዝብን ህዝብ እንዲጋጭ እያደረጉ ህዝብን የሚበዛት ብዙ በመሆናቸው ፈለገ ገንዘብ ቢኖር ጠቀሜታ ይኖረዋል ብዬ አላስብም ነው የመጨረሻ ጥያቄ ላሰማችው ጤናክትልኝ። ቪዲዮዎች ከሜንሶታ ነው የምደውለው። ጥያቄ ለአብርሃ እና ለበፍቃዱ አቅርቡ የሚለውን ፌስቡክ ላይ አይቼ ነው። ዋናው ጥያቄ እንደ አንድ ወጣት በዚህ ጊዜ ላይ እንዴት ነው ወጣቶች ብሄር በዘለል ወይ ማንነትን ብሄርን ተኮር ካደረገ የዩኒቨርሳል ቲንከር ሆን እንዲሆኑ ወይም አይዲዮሎጂ ኢንተርቴን እንዲያደረጉ አጠቃላይ የዩኒቨርሳል እሴቶችን ያዘ ስለ ሂዩማን ራይት ስለ አንድ ሰው መነካት ሰው በመሆኑ ብቻ አንድ ሰው የሚያገኛቸውን ነገሮች ከዛ ጋር በተገናኘ ወርልድ ክላስ አይዲያዎችንስ ኢንተርቴን እንዲያደርጉ እንዲያደረጉ መስራት አይጠብቅብንም ወይ? ምክንያቱም በሰሞኑ ባለው ሁኔታ ኮምፕሊት ወጣቱ በተለይ ብሄርን መሰረት ያደረገ ነገር ብቻ ነው እያሳያለው እና እሱ እንዳለ ሆኖ ደግሞ ወጣቱ እንዴት ነው ምክንያቱም አሁን ሰባ አንድ ፐርሰንት በላይ የኢትዮጵያ ሕዝብ ወደ ሰባ አንድ ፐርሰንት ከሰላሳ አመት በታች የሆኑ ወጣቶች ናቸው። እና ይሄ ነው ጥያቄ። በተለይ በፍቃዱ ደግሞ አንድ ከወጣቱ ምን ይጠበቃል የሚለውን አድሬስ ቢያደርግልኝ በዲያስፖራውም ያለው በኢትዮጵያም ያለው ወጣት ምን ይጠበቅበታል? እኝን ነገሮች ሞር እንዲያስብ ከብሔር በወጣ መልኩ አጠቃላይ አይዲዮሎጂችን ኢንተርቴን እንዲያደርግ ከዛ አንድ ሰው ሰው በመሆኑ ብቻ የሚደርስበትን ነገር ኦፖዝ በማድረግ የሀሳብ ነጻነት የመሰሉ ነገሮችን ልክ እንደ ብሔርም እንዲያንገበግበው ወይ ደግሞ ጎን ለጎን ኢንተርቴን እንዲያደርገው ማድረግ ምን ይጠበቃል የሚለውን ነው። ለሁለቱም ነው ጥያቄ። አብርሃ ደግሞ እንዴት ነው በፓርቲ ደረጃ ደግሞ ስታስቡት ይሄ ነገር ያሳስባቸዋል? ምክንያቱም የኢትዮጵያ አሁን ቅድም እንዳልኩት ዴሞግራፊ ወጣቱ የበዛ ነው። እንደ አንድ ፓርቲ ስታዩት ጎን ለጎን ወጣቱ ዩኒቨርሳል ቲንከር እናድርገው አትሉም ወይ? በተለይ ዓለም እንደዚህ በሄደችበት ሰዓት ላይ ብሔርን ብቻ ተኮር ያደረገ አካሄድ እንዴት ነው ጎን ለጎን በዚህ ደረጃ ወጣቱ እንዲያስብ ምን ምን ያስባሉ? ፓርቲዎች። በፍቃዱ መጀመሪያ፣ ከዛ አብረሃ ያለህን ሀሳብ ጨምረህ እናጠቃልላለን። በጣም ጥሩ ጥያቄ ነው ያነሳው። በመሰረቱ ይህንን ጥያቄ እንደም የዳያስፖራ ኮሚኒቲ አባል ነው በሚል ወደ እሱ ነው መመለስ የምፈልገው በተለይ በዳያስፖራ ያለው ወይም ከኢትዮጵያ ውጭ የሚኖረው ኢትዮጵያዊ ተሞክሮ ስላለው የሌላውን ዓለም ሁኔታ ስለሚያውቅ እና አንዳንድ ጊዜ እኛ በቡድን የተፈጸሙ የሚመስሉን በደሎችን ምናልባትም ደግሞ በየትኛውም ዓለም የፖለቲካ የጭቆና ጥበቦች ሊሆኑ ስለሚችሉ ተሞክሯቸውም እነዚህ እነዚህ ሀገሮች፣ በተለይ ዴሞክራሲያዊ ሀገሮች ውስጥ ያሉ ነዋሪዎች እዛ ደረጃ እንዴት እንደደረሱ ያንን የብሄ ወይም የቡድን አመለካከት እንዴት ቀርፈው ወደ ሰብአዊ ልዕልና እንደደረሱ ቢያስተምሩን ፕላትፎርሙም ስላላቸው የመረጃ ምንጩ ብዙ አክሰስብል ስለሆነ ከኛ ይልቅ በተግባር የሚያዩት ስለሆነ በየትኛው መንገድ ብንሄድ የትኛው ተሞክሮ የተሻለ እንደሚያዋጣን ቢነግሩን እና የሆነ ፕላትፎርም ፈጥረው እንድንወያይ ድል ቢሰጡና ተሞክሮ ቢያካፍሉም በጣም አሪፍ ነው። እዚህ ሀገርም እንደዚህ አይነት ነገሮች መሞከር አለባቸው። ምክንያቱም መጽሐፍቱም አለ ኢንተርኔቱም እንደ ዛሬው ባይሆን ባለችው መጠን የራሱ አክሰስ አለው። ስለዚህ እኛም የየራሳችን ኃላፊነት አለብን። ሰብአዊ መብት ለየትኛውም ቡድን ያለአድሎ ሊሰጥ የሚገባ ነገርና ሰው ከሁሉም በላይ ክቡር ከቡድኑም በላይ ክቡር የሆነ ልዑል ፍጡር መሆኑን ማስተማር ና መማር አለብን። ለዚህ ግን መንግስትም ሊተባበረን ይገባል እና በእኔ በኩል እኛ ሀገር መንግስት ይህንን እድሉን የሰጠን አይመስለኝም እንድንማማር። ምክንያቱም ሲቪል ሶሳይቲዎች ያለባቸውን የአቅም ጥረት እናውቀዋለን እና የሲቪል ሶሳይቲ ህጉን ሪስትሪክት ያደርጋል። ስለዚህ በብዛት ይህንን ወደዛ ነው የሚቀፈው። እንደዚህ አይነት ነገሮችን በመገናኛ በተገኘ አማራጭ በሙሉ እንዲያስተምሩ ዲያስፖራዎች ከኛ የበለጠ ኃላፊነት አለባቸው ብዬ እገምታለሁ። እሺ፣ በጣም አመሰግናለሁ አብርሃ። በመጀመሪያ ያለው ስርአት የኢህአዴግ ስርአት እኩልነት ማስፈን ባለመቻሉ፣ ነጻነት ባለመፍቀዱ፣ አድልዎ ባለማስወገዱ ምክንያት ብዙ በደሎች፣ ጭቆናዎች ተፈጸሙ ከዛ ህዝቡ መረረው። ብሶቱን ወደ መግለጽ ሄደ። አሁን ያለው ነገር ስሜት መሰረት ያደረገ ዝም ብሎ የተበተነ ተቃውሞ ነው። ብሶት ፈንድቶ ነው እንጂ የወጣቱ እንቅስቃሴ መሪ ያለው አይደለም። እየተመራ አይደለም። እየተደራጀም አይደለም። ስለዚህ ዝም ብሎ ተበትኖ ነው እየተንቀሳቀሰ ያለው። መሪ ከሌለው፣ አደረጃጀት ከሌለው፣ የሚያደራጅ ከሌለው፣ አቅጣጫ የሚያሳይ ከሌለ ያወጣቱ ወደየ ብሔሩ መበተኑ አይቀርም በስሜት የየራስን ብሔር ማስቀደሙ ወይም ደግሞ በዛ ትክክል መስሎ ሊሰማው የሚችለውን ያ ስሜት መሰረት አድርጎ ስለሆነ በዛ መንቀሳቀሱ አይቀርም። ይሄ ችግር አንደኛ ኢህአዴግ አፍኖ ስላቆየው ነው። ሁለተኛ ደግሞ እነዚህ ወጣትም እየተቃወሙ ያለውን ወጣት መምራት የሚችሉ ማደራጀት የሚችሉ አቅም ያላቸው ሰዎች የማጥላላት ስትራቴጂን ፈርተው የተደበቁበት ሁኔታ ነው ያለው። እነዚህ ሊመሩ ይችላሉ ተብለው የሚታሰቡ ሰዎች ከፖለቲካ ወጥተው ነው ያሉ በእኔ ግምት። ስለዚህ እነዚህ ሀሳብ ማመንጨት የሚችሉ አይዲዮሎጂ ማመንጨት የሚችሉ ጥሩ መሪነት መስጠት የሚችሉ ሰዎች ከፖለቲካው ስለተገለሉ አሁን ስሜት ብቻ ይዞ በስሜት የሚንቀሳቀስ ወጣት መሪ ያጣ ወጣት ነው ያለው። መሪ ያጣ ህዝብ ነው ያለ ነው። አሁን ለውጥ ይፈልጋል፣ ነጻነት ይፈልጋል፣ ሁሉም ይፈልጋል። ነገር ግን ወደ ለውጥ የሚመራ ሊወስደው የሚችል ወይም ደግሞ ነጻነት ለማግኘት ሊረዳው የሚችል መሪ አጥቶ ወደ በየራሱ መንገድ ብሔርን ምክንያት እያደረገ ቋንቋን ምክንያት እያደረገ ሌላ ሌላ አፊሌሽኖች ምክንያት እያደረገ እየተንቀሳቀሰ ነው ያለው። ስለዚህ እኛ ያሰብ ነው አሁን ያለው ህዝባዊ ተቃውሞ ዲስፕሊን ኖሮት ተደራጅቶ ስርዓት ባለው መንገድ በሰላማዊ የሆነ መንገድ መሪነት ተሰጥቶት ኢህአዴግን ለድርድር እንዲዘጋጅ ወይም እንዲደራደር እንዲገደድ ለማድረግ እና በሰላማዊ መንገድ የስልጣን ሽግግር ተፈጽሞ ከኢህአዴግ የተሻለ ስርዓት የምንገነባበት የኢትዮጵያን አንድነት የሚከበርበት የሚጠበቅበት የህዝቦችን የኢትዮጵያውያን ደህንነት የሚጠበቅበት ስርዓት ለመገንባት ነው እያሰብን ያለ ነው። ስለዚህ አጠቃላይ የወጣቱን የተበታተነ ስሜት ወደ አንድ ለማምጣት አይዲዮሎጂ መሰረት ያደረገ አስተሳሰብ ይዘን አደረጃጀት ይዘን ለመንቀሳቀስ ነው ያሰብ ነው። አብርሃ ደስታ የተቃዋሚው አረና ትግራይ ስራ አስፈጻሚ ኮሚቴ አባል፣ የፖለቲካ ታጋይ፣ የሶሻል ሚዲያ ላይ ብዙ ጊዜ ሀሳብህን የምትገልጽ እጅግ አድርጌ ነው የማመሰግነው። እንዲሁም በፈቃዱ ሀይሉ ከዞን ዘጠኝ የጦማሪያን መስራች አባላት አንዱ ገጣሚ፣ ደራሲ ወጣቶች በጣም ነው የማመሰግናችሁ። እናመሰግናለን። እሺ፣ ጊዜ ይስጥልኝ።